ትንቢተ ሕዝቅኤል ምዕራፍ ሃያ ሶስት የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ የአንዲት እናት ልጆች የሆኑ ሁለት ሴቶች ነበሩ። በግብፅም አመነዘሩ፣ በኰረዳነታቸው አመነዘሩ። በዚያ ጡቶቻቸው ሟሸሹ፣ በዚያም የድንግልናቸውን ጡቶች ዳበሱ። ስማቸውም የታላቂቱ አሆላ የእህቷም አሆሊባ ነበር። ለእኔም ሆኑ ወንዶችና ሴቶች ልጆችንም ወለዱ። ስማቸውም አሆላ ሰማርያ ናት፣ አሆ ሊባ ደግሞ ኢየሩሳሌም ናት። አሆላም ገለሞተችብኝ፣ ውሽሞቿንም ጎረቤቶቿን፣ አሦራውያንን በፍቅር ተከተለቻቸው። እነርሱም ሰማያዊ ሐር የለበሱ አለቆችና ሹማምንቶች፣ መልከ መልካሞች ጐበዛዝት፣ በፈረስ ላይ የሚቀመጡ ፈረሰኞች ነበሩ። ግልሙትናዋንም ከተመረጡ ከአሦር ሰዎች ሁሉ ጋር አደረገች። በፍቅር በተከተለቻቸውም ጣዖቶቻቸው ሁሉ ረከሰች። በግብጽም የነበረውን ግልሙትናዋን አልተወችም። በዚያም በኰረዳነትዋ ጊዜ ከእርሷ ጋር ተኝተው ነበር፣ የድንግልናዋንም ጡቶች ዳብሰው ነበር፣ ግልሙትናቸውንም አፈሰውባት ነበረ። ስለዚህ በፍቅር በተከተለቻቸው በውሽሞቿ በአሦራውያን እጅ አሳልፌ ሰጠኋት። እነርሱም ኅፍረተ ሥጋዋን ገለጡ፣ ወንዶችና ሴቶች ልጆቿንም ማርከው ወሰዱ፣ እርሷንም በሰይፍ ገደሉ። ፍርድንም ስላደረጉባት በሴቶች መካከል መተረቻ ሆነች። እህቷም አሆሊባ ይህን አየች። ሆኖም ከእርሷ ይልቅ በፍቅር በመከተሏ ረከሰች። ግልሙትናዋም ከእህቷ ግልሙትና ይልቅ በዛ አለቆችንና ሹማምንቶችን ጎረቤቶችዋን ጌጠኛ ልብስ የለበሱትን በፈረሶች ላይ የሚቀመጡትን ፈረሰኞች ሁሉም መልከ መልካሞቹን ጐበዛዝት አሦራውያንን በፍቅር ተከተለቻቸው፣ የረከሰችም እንደሆነች አየሁ። ሁለቱም አንድ መንገድ ሄደዋል። ግልሙትናዋንም አበዛች። በቀይ ቀለምም የተሳለችውን የከለዳውያንን ስዕል በናስ ላይ የተሳሉትን ሰዎች አየች። በወገባቸው ዝናር የታጠቁ ራሳቸውንም በቀለማዊ መጠምጠሚያ የጠመጠሙ ነበሩ። ሁሉም ከተወለዱባት አገር የሆኑትን የከለዳውያንን ልጆች መስለው መሳፍንትን ይመስሉ ነበር። ባየቻቸውም ጊዜ በፍቅር ተከተለቻቸው፣ ወደ ከላውዴዎን ምድር ወደ እነርሱ መልእክተኞችን ላከች። የባቢሎንም ሰዎች ወደ እርሷ ፍቅር ወዳለበት መኝታ መጡ፣ በግልሙትናቸውም አረከሱአት። እርሷም ከእነርሱ ጋር ረከሰች። ነፍሷም ከእነርሱ ተለየች፣ ግልሙትናዋንም ገለጠች፣ ኀፍረተ ሥጋዋንም አሳየች። ነፍሴም ከእኅትዋ እንደ ተለየች እንዲሁ ነፍሴ ከእርሷ ተለየች። ነገር ግን በግብጽ ምድር የገለሞተችበትን የኰረዳነትዋን ዘመን አስባ ግልሙትናዋን አበዛች። ሥጋቸውም እንደ አህዮች ሥጋ ዘራቸውም እንደ ፈረሶች ዘር የሆነውን እነዚያን ምልምሎች በፍቅር ተከተለቻቸው። ስለ ኰረዳነትሽ ምክንያት ግብጻውያን ጡቶችሽን በዳበሱ ጊዜ የኰረዳነትሽን ሴሰኝነት አሰብሽ። ስለዚህ ኦሖሊባ ሆይ ጌታ እግዚአብሔር እንዲህ ይላል፣ ነፍስሽ ከእነርሱ የተለየች ውሽሞችሽን አስነሣብሻለሁ፣ በዙሪያሽም በአንቺ ላይ አመጣቸዋለሁ፤ እነርሱም የባቢሎን ሰዎች ከለዳውያንም ሁሉ፣ ፋቁድ፣ ሱሄ፣ ቆዓ ከእነርሱም ጋር አሦራውያን ሁሉ መልከ መልካሞች ጎበዛስት፣ አለቆችና ሹማምንቶች ሁሉ መሳፍንቶችና አማካሪዎች ሁሉ በፈረስ ላይ የተቀመጡ ናቸው። በመሣሪያና በሰረገላ በመንኰራኵርም በአሕዛብም ጉባኤ ይመጡብሻል። ጋሻና አላባሽ ጋሻ ራስ ቁርም ይዘው በዙሪያሽ ይዘጋጁብሻል። ፍርድንም እሰጣቸዋለሁ እንደ ፍርዳቸውም ይፈርዱብሻል። ቅንዓቴንም በአንቺ ላይ አደርጋለሁ በማዕትም ያደርጉብሻል። አፍንጫሽንና ጆሮሽንም ከአንቺ ይቈርጣሉ፣ ከአንቺም የቀረ በሰይፍ ይወድቃል። ወንዶችና ሴቶች ልጆችሽንም ማርከው ይወስዳሉ፣ ከአንቺም የቀረውን እሳት ትበላቸዋለች። ልብስሽንም ይገፉሻል፣ የክብርሽን ጌጥ ይወስዳሉ። ሴሰኝነትሽንም ከግብጽ ምድር ያወጣሽውን ግልሙትናሽንም ከአንቺ አስቀራለሁ። ዓይንሽንም ወደ እነርሱ አታነሺም፣ ግብጽንም ከዚያ ወዲያ አታስቢም። ጌታ እግዚአብሔር እንዲህ ይላልና፣ እነሆ በጠላሻቸው እጅ፣ ነፍስሽ በተለየቻቸው እጅ አሳልፌ እሰጥሻለሁ። እነርሱም በጥል ያደርጉብሻል፣ የደከምሽበትንም ሁሉ ይወስዳሉ፣ ራቁትሽንና ዕርቃንሽን አድርገውም ይተውሻል። የግልሙትና ሽም ነውር ሴሰኝነትሽና ግልሙትናሽም ሁሉ ይገለጣል። ከአሕዛብ ጋር ስላመነዘርሽ በጣዖቶቻቸውም ስለ ረከስሽ ይህን ያደርጉብሻል። በእህትሽ መንገድ ሄደሻል። ስለዚህ ጽዋዋን በእጅሽ እሰጥሻለሁ። ጌታ እግዚአብሔር እንዲህ ይላል። የጠለቀውንና የሰፋውን ብዙም የሚይዘውን የእህትሽን ጽዋ ትጠጪያለሽ። መሳቂያና መሳለቂያም ትሆኛለሽ። በእህትሽ በሰማርያ ጽዋ፣ በድንጋጤና በጥፋት ጽዋ፣ በስካርና በውርደት ትሞልያለሽ። ትጠጪዋለሽ፣ ትጨልጭውማለሽ፣ ገሉንም ታኝኪዋለሽ። ጡትሽንም ትሸነትሪዋለሽ፣ እኔ ያለሁና ይላል እግዚአብሔር። ስለዚህ ጌታ እግዚአብሔር እንዲህ ይላል ዘንግተሻልና ወደ ኋላሽም ጥለሽኛልና አንቺ ደግሞ ሴሰኝነት ሽንና ጉልሙትና ሽን ተሸከሚ። እግዚአብሔርም እንዲህ አለኝ፣ የሰው ልጅ ሆይ በኦሖላና ሊባ ትፈርዳለህን? ኀጢአታቸውንም ታስታውቃቸዋለህን? አመንዝረዋልና ደምም በእጃቸው አለና ከጣዖቶቻቸውም ጋር መንዝረዋልና ለእኔም የወለዱአቸውን ልጆቻቸውን መብል እንዲሆኑላቸው በእሳት አሳልፈዋቸዋልና ይህን ደግሞ አድርገውብኛል። በዚያ ቀን መቅደሴን አርክሰዋል፣ ሰንበታቴንም ሽረዋል። ልጆቻቸውንም ለጣዖቶቻቸው በሰው ጊዜ በዚያው ቀን ያረክሱት ዘንድ ወደ መቅደሴ ገቡ። እነሆም በቤቴ ውስጥ እንደዚህ አደረጉ። ደግሞ መልእክተኛ ወደ ተላከባቸው ከሩቅም ወደሚመጡ ሰዎች ልካችኋል፣ እነሆም መጡ። አንቺም ታጠብሽላቸው፣ ዐይኖችሽንም ተኳልሽ፣ ጌጥም አጌጥሽ፣ በክብር አልጋ ላይ ተቀመጥሽ። በፊት ለፊትዋም ማዕድ ተዘጋጅታ ነበር፤ ዕጣኔንና ዘይቴንም አኖርሽባት። የደስተኞችም ድምፅ በእርሷ ዘንድ ነበረ ከብዙም ሰዎች ጉባኤ ጋር ሰካራሞቹ ከምድረ በዳ መጡ። በእጃቸው አንበር በራሳቸውም የተዋበ አክሊል አደረጉ። እኔም በመንዝር ላረጀችው አሁን ከእርሷ ጋር ያመነዝራሉ እርሷም ከእነርሱ ጋር ታመነዝራለች አልሁ። ወደ ጓለሞታም እንደሚገቡ ወደ እርሷ ገቡ። እንዲሁ ይሰስኑ ዘንድ ወደ አሆላ እና ወደ አሆሊባ ገቡ። ሴቶቿ መንዝሮች ናቸውና በእጃቸውም ደም አለና፣ ጻድቃን ሰዎች በአመንዝሮቹ እና በደም አፍሳሾቹ ሴቶች ላይ በሚፈርደው ፍርድ ይፈርዱባቸዋል። ጌታ እግዚአብሔር እንዲህ ይላል፣ ጉባኤን አመጣባቸዋለሁ፣ ለመበተንና ለመበዝበዝም አሳልፌ እሰጣቸዋለሁ። ጉባኤውም በድንጋይ ይወግሯቸዋል። በሰይፋቸውም ይቆርጧቸዋል። ወንዶችና ሴቶች ልጆቻቸውንም ይገድላሉ፣ ቤቶቻቸውንም በእሳት ያቃጥላሉ። ሴቶችም ሁሉ እንደ ሴሰኝነታችሁ እንዳይሠሩ ይማሩ ዘንድ ሴሰኝነትን ከምድር ላይ አጠፋለሁ። ሴሰኝነታችሁንም በላያችሁ ላይ ይመልሳሉ። እናንተም የጣዖቶቻችሁን ኀጢአት ትሸከማላችሁ። እኔም ጌታ እግዚአብሔር እንደ ሆንሁ ታውቃላችሁ።